የኢትዮጵያ የመግባባት የአንድነትና የሰላም ማህበር ዋና ስራ አስኪያጅ አቶ ፋንታውን ብርሃኑ ተቃውሞ፣ ግጭት፣ ግድያ፣ እስራትና የሀብት ንብረት ውድመቱን ችግር ይሉታል። ባንድ ጥቅልቃል። ችግሩ እንደሚከሰት ማህበራቸው ወትሮም ይሰጋ ነበር ባይም ናቸው። ስጋትም ቀድሞም ስላለብን ጥንቃቄ መንግስት ፈጥኖ ካላደረገ የበለጠ አስከፊም ሊመጣ እንደሚችል ደጋግመን ለጠቅላይ ሚኒስተሩም ለተወካዮች ምክር ቤት ለኢንፊትሪ ፕሬዚደንትም አሳውቀናል። ኦሮሚያ ላይ የተፈጠረውን ችግር ዛሬ አንድ ሁለት አመት አካባቢ የሰላም ጥሪዎችን አድርገናል። መግለጫዎችን አወጥተናል። የህዝቡ ጥያቄ ሙሉ በሙሉ ምላሽ ሊያገኝ ይገባል የሚለውን ደጋግመን ያሳውቀናል የማህበሩን የሌሎች ወገኖችን የመገናኛ ብዙኃንን ማስጠንቀቂያ መንግስት ጆሮ ዳባ ልበስ በማለቱ ከሁሉም በላይ የህዝቡን ብሶት ከቁብ ባለመቁጠሩ አቶ ፋንታሁን እንደሚሉት የተጠራቀመው ቅሬታ ወደ ስርዓት ለውጥ ጥያቄ ኑሯል። መንግስት ከህዝቡ ጋር ወርዶ ሊታጣም ባለመቻሉና እስከ ራሱ ሰዎች ጋር ብቻ በመነጋገሩ ባዶ እጅን በወጣ ህዝብ ላይ ምላሽ የጠመንጃ አፈሙዝ ምላሽ መሰጠቱ አስከፍቶ ወደ ህዝባዊ የሚተኝነት ስጋታችን ወደ ነበረ ወደዛ ውስጥ ህዝብ እንዲገባ አድርጎታል። ዛሬ በኢትዮጵያችን ያለው በደቡብ ምስራቅም ብንመለከት በኦጋዴን፣ በምዕራብም፣ በጋምቤላም፣ በቤንሻንጉን ያለው እታች በደቡብ አካባቢ በኮንሶ አሁን በጣም ተፋፉም ያለው ብዙ ሰዎች እየወደቁ ነው ያሉት። ይሄ ሁኔታዎች በሙሉ አሁን ተጋግለው ወዴት እየሄደ ነው ያለው? ወደ ስርዓት ለውጥ አይነት ጥያቄዎቹን እየጫሩ ነው ያሉት። ማህበሩ አቶ ፋንታሁን አክለው እንዳሉት ከጠቅላይ ሚኒስትሩ ቢሮም እስከ ፕሬዚደንቱ ጽፈት ቤት፣ ከተወካዮች ምክር ቤት እስከ ጸጥታ መስሪያ ቤቶች ያሉ የመንግስት ተቋማትን በደብዳቤ አሳስቧል። በአካል ለማስረዳትም ሞክሯል። መልሱ፣ ያገኘነው ምላሽ አንድም ነገር የለም። እንግዲህ ትዋይተን ምላሽ የምንሰጥበት ይሆናል የሚል ነው። ከዛ ውጭ ሌላ ምንም ነገር ጠቅላይ ሚኒስትር ቢሮ ለመግባት ብዙ ሙከራዎችን አድርገናል። ፈቃደኛ አልሆኑም። ጽሕፈት ቤት ተወካይ ራሱ እንኳን ለመወያየት ደጃቸው ላይ የሆነ እንኳን ብዙ ጥረቶችን ብናደርግ በፍጹም ምንም ነገር ያለ ነገር የለም። አቶ ፋንታሁን እንደሚሉት ማህበራቸው ግጭት፣ ግድያው እንዲቆም የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ምሁራንና ታዋቂ ሰዎች ጣልቃ እንዲገቡ ለማግባባት ሞክረዋልም፣ አሁንም እየሞከረም ነው ከሃይማኖት ተቋማት መሪዎች የተሰጠው መልስ ግን ተስፋ አስቆራጭ ብጤ ነው። በተደጋጋሚ ነው፣ ከሃይማኖት አባቶች ጋር እኛ የተነጋገርነው። ምን የሃይማኖት ተቋማት መሪዎች ከህዝቡ ተራርቀው ነው ያሉት። የግልጽ የሆነ ነው። ምንም የሚያሻማ ነገር የለም። እስካሁን በጎ ምላሽ የተሰጠ ነገር የለም። አምስት ዓመት ሙሉ በአንድ ሌሊት ተጽዕኖ ማሳረፍና መንግስትን ወደ ሰላም መድረክ ማምጣት የሚችል አቅሙ አላቸው። መንፈሳዊ ጸዳ አላቸው። ይህን ሀይል ግን አውጥተው ግን እስካሁን ድረስ ሊጠቀሙ አልቻሉም። እኛ ገሀድ ነው ምንናገረው። ምሁራኖችም ብዙዎችን አዋይተናል። ቀድመንም አንድ ላይ ያደረግናለን። በዚህ ውስጥም ተሳትፎ እያደረጉ ያሉ አሉ። ታዋቂ ግለሰቦችም ጋር እንዲተዋይተንበታል፣ ብሔራዊ የመግባባት ሸንጎ እንዲመሰረት ድጋፍ ህዝብም እንዲሰጠን፣ ይህን እንግዲህ በሀገር አቀፍ ደረጃ ጥሪ እናደርጋለን የሚለውንም አስበናል። የኢትዮጵያ መንግስት አሁንም ለፖለቲካው ቀውስ ሰላማዊ መፍትሄ እንዲፈል Lek, a tofantawna s